አድማጮች በጀርመን የሙኒክ ከተማ ኦሎምፒያ የገበያ ማዕከል ከማክዶናልዱ ፊት ለፊት ትናንት በጦር መሳሪያ በደረሰው ጥቃት ዘጠኝ ሰዎች ተገድሏል። ጥቃቱን የፈጸመው ኢራናዊ ጀርመናዊ የ18 ዓመት ወጣት ዘግየት ብሎ የራስ ቅሉ ላይ በመተኮስ ራሱን ማጥፋቱም ተገልጧል። ፖሊስ የወጣቱ መኖሪያ ቤት ላይ ባደረገው ብርበራ በጦር መሳሪያ የደረሰው ግድያ ከሽብር ጥቃት ጋር የተያያዘ አይደለም ብሏል። ታዲያ የጥቃቱ ሰበብ ምንድን ነው ተባለ ይልማ? መቼም ይሄ ጥያቄ ብዙዎቹን ሲያሳስብ የነበረ ነው። ነገሩ ግልጽ ለመሆንም አልቻለም። ምክንያቱም በአንዳንድ አካባቢ ተኩስ ሰምተናል፣ ጥይት ተተኩሷል የሚሉ ነገሮች ተነሱ። በዛ የተነሳ ሰዎች ብዙ ሰዎች ሕይወት አደጋ ላይ እንዳይደርስ የሀገር አስተዳደሩ ሚኒስትር በቀጥታ እንዳለው ባቡሮች እንዳይንቀሳቀሱ፣ አውቶቡሶች እንዳይሄዱ፣ ታክሲዎች እንዳይነዱ፣ ሰውን ከቤቱ እንዳወጣ የሚል ማዘዣ ሰጥተው በዛ አረጋግተው ነው። በመጨረሻው ነው የታወቀው ነገሩ ካለፈ ሶስት አራት ሰዓት በኋላ። ይህ ድርጊት የአንድ ሰው አሞክ ማለት፣ ይሄ ቃል የመጣው ከማሌዥያ የተወሰደ ቋንቋ ነው። የተፈሳጨ ናላው የሳተ ሰው የቂም በቀል ስራ ድርጊት ነው ብሎ ነው የወሰዱት። እውነትም ጠቅላላ አቅጣጫው ዛሬ በፖሊስ በሰጠው መግለጫ ላይ እንደተሰማ ከሆነ ወደዚያ መያዘንብል ነው ልጁም እንደሚባለው ትንሽ መንፈስ ሽብር ያለበት ነው የተቃወሰ በዛ ላይ ደግሞ ከኖርዌይ ፍጅቱ ከኡቶዋ ከተማ በዚህ አመት አምስተኛውን አመት እንደዚሁ ፍጅት አድርጎ በሚከበርበት ነገር ላይ ያንን ሀሳብ የወሰደ ይመስላል ፖሊሶች ማገኘን እንደሚሉት አንዳንድ ማስረጃዎች አላቸው። ትናንት ጥቃቱ መድረሱ እንደተሰማ የበርካታ ሀገራት መሪዎች ጥቃቱን በትዊተር የመገናኛ አውታር ገጻቸው በፍጥነት ነው ያወገዙት። በተለይ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጥቃቱን ያወገዙት ካሜራ ፊት ቀርበው ነበር። የጀርመን መራሂተ መንግስት አንጌላ ሜርክል ግን ቢያንስ በትዊተር እንኳን አንድ ነገር አለማለታቸውና ድምፃቸው መጥፋቱም በማህበራዊ የመገናኛ ዘርፍ በተለይ ጀርመን ውስጥ መነጋገሪያ ሆኖ ነው የነጋው። ለምንድን ነው መራይተ መንግስቷ መግለጫ ለመስጠት የዘገዩት? ይመስለኛል፣ አንደኛው ምክንያት ቻንስለሯ መንገድ ላይ ነበሩ። ሁለተኛው የሀገር አስተዳደሩ ሚኒስትር እንደዚሁ አትላንቲክን አቆራርጠው ወደ አሜሪካ መንገድ ላይ ነበሩ። እንዳውም አውሮፕላናቸውን ቀይሰው መልሰው ነው የመጡት። ይህን ባለማለታቸው እዚህ ወቀሳ ደርሷል። ለምንድን ነው ከጥቂት ሰዓታት በፊት ነው እንደሰማነው ነው ቻንስለሯም ጋዜጣ መግለጫቸውን የሰጡት የሀገር አስተዳደሩ ሚኒስትር የሰጡት እና ቃል አቀባያቸው ቢያንስ እንኳን ይህንን ጉዳይ አንስተው መናገር ነበረባቸው ነው ያሉት። ይህንን ያላደረጉበት የተለያዩ ምክንያቶች ሊኖሩ ይችላሉ። ነገሮች እስኪጠኑ፣ ነገሮች ወዴት አቅጣጫ ሊሄዱ እንደሚችሉ እስከሚመረምሩ ይሆናል። ግን በአጠቃላይ ዛሬ እንዳሉት ህይወታቸው ከጠፋ ቤተሰቦች ጎን ሆነን ከልባችን እናዝናለን ያሉት በዚሁ ሁኔታ አያይዘው በባቫሪያም ሆነ በጀርመን ሀገር ባንዲራው በግማሽ ምሰሶ ላይ እንዲሰቀል ነው የተደረገው። አብዛኛዎቹ በተለይ በባቫሪያም ድግሶች፣ ጥሪዎች፣ በዓሎች እንዲሰረዙ ነው የተደረገው። በርሊን ውስጥ ግን አንዳንድ ምክንያቶች ደግሞ አንዳንድ እግሶች አሉ። እነሱ ተካሂደዋል። እንዲህ አይነት ነገር ነው የታየው። ከዚሁ ጋር በተያያዘ የሙኒኩ ጥቃት ምናልባት የጀርመን የጸጥታና ደህንነት ሁኔታ ላይ የፈጠረው ነገር አለ። አንተ ባለበትም በርሊን ከተማም ሊሆን ይችላል። በአጠቃላይ በጀርመን በአሁኑ ወቅት የጸጥታና ደህንነቱ ሁኔታ በምን ደረጃ ላይ ይገኛል? እሱም በተመለከተ ዛሬ በርሊን ተመሳሳይ ጾታ ያላቸው ወደ አንድ ሚሊዮን ነው የሚሉት አዘጋጆቹ ያደረጉት ዝግጅትና ሰልፍ አለ። ይሄን ሰልፍ ግን እኛ ይሄ ነገር ሆነ ብለን አንመልሰውም፣ አንሰርዘውም መቀጠል አለብን በሚሉት ነው። ማወቅ እንደሚቻለውም አሁንም በዚሁ በመንገድ ላይ ነው እየተዘዋወሩ የሚሄዱት። በዚህ በኩል በእኔ ባለሁበት በኩል ጸጥታውም እየተጠበቀ ወደ መጨረሻው መሰብሰቢያ ቦታቸው ድረስ አንድ ስምንት መቶ ሺህ እስከ ከአንድ ሚሊዮን የሚጠጉ ሰዎች እየሄዱ ነው። አሁን የምሰማው ድምጽ ወጥተ ነው ወደ ውጭ ወይስ? አዎ፣ እዚህ ከባልኮን ላይ ቆሜ ስመለከት ነው። ይህ የመንገዱን ግራና ቀኝ ደግሞ ፖሊሶች ይጠብቃሉ፣ ከላይ ሄሊኮፕተር ያንዣባል። ሰውም ራሱም እየተጠነቀቀ ነው። ግን ማየት እንደሚቻለው ሰው የኑሮ ዘይቤውን ያለን ነጻነት በእንደዚህ አይነት ችግር አናስነጥቅም፣ ዝም ብለን አናይም የሚል ነው። ትንሽ ድፍረት ያለው ማንነታቸውንም ለመግለጽ የሚፈልጉበት የሰላማዊ ሰልፍም ጭምር ነው። አድማጮች፣ በጀርመን ሙኒክ ከተማ ኦሎምፒያ የገበያ ማዕከል አቅራቢያ የአስር ሰዎች ሕይወት የጠፋበትን ጥቃት በተመለከተ ከበርሊን ወኪላችን ይልማይል ሚካኤል ጋር ያደረግነው ቃለመጠይቅ ነበር። ይልማ፣ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ።